የምን አመሻችሁ የጋቢና ቪ አድማጮች የዕለተ ሐሙስ ጥቅምት 4 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያስተምራሉ፣ ያዝናናሉ ያልናቸውን ፕሮግራሞች ይዘናል። ከእነዚህ መካከል ጥቂቶቹን እናሰማችሁ። ወረዳ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ እና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎም በተወሰኑ ጥቂት ወረዳዎች ላይ ከአንድ ነጥብ አምስት ሚሊየን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለ የአማራ ክልል ምክትል ቢሮ ኃላፊ የሆኑትን አቶ ጌታቸው ቢያዝንን ነው የሰማችሁት። በአማራ ክልል እየተካሄደ ባለው ጦርነት ምክንያት የተቋረጠውን ትምህርት የሚያስቃኝ አንድ ዘገባ ይኖረናል። ቦታዎችን መዝጋት ይጀምራሉ። ነፍራቸው ከፋይናንሻል አቅም ሲሳር እንግዲህ በአገር በሀገር ደረጃ አምስት መቶ ሚሊዮን ዶላር ሰው ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳል ተብሎ የሚታስብ ነገር አይደለም። የተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው ይህንን አሁን ደግሞ የሰማችሁት አቶ መስፍን ተገኖን እና አቶ ዮሐንስ አብርሃን ነው። ኢትዮጵያ ከአፍሪካ እድገት እድል ድንጋጌ ወይም አጎአ ልትሰረስ ትችላለች በሚለው ስጋት ዙሪያ ካነጋገርናቸው ናቸው መሀል ናቸው። ሙሉ ዘገባው በምሽቱ ይቀርባል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ በቅንብሩ ንጉሶ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸው Tu out, Hatams you አመሰግናለሁ ስመኝሽ። በሰሜን ኢትዮጵያ ላለው ቀውስ የሚሆን ተጨማሪ 26 ሚሊዮን ዶላር ልትሰጥ መሆኑን ዩናይትድ ስቴትስ አስታውቃለች። ገንዘቡ የረድኤት ድርጅቶች ድጋፍ የሚሹትን ከ6 እስከ ሰባት ሚሊዮን የሚገመቱ ሰዎችን ለመርዳት ያስችላቸዋል ተብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በአሰራጩት መግለጫ ላይ ድጋፍ ከሚደረግላቸው መካከል 900 ሺህ ሰዎች በረሃብ መሳይ ሁኔታ ውስጥ ያሉ፣ 48 ሺህ ደግሞ ከሰሜን ኢትዮጵያ ሸሽተው በሱዳን የተጠለሉ ስደተኞች መሆናቸውን ገልጸዋል። ብሊንከን ፖለቲካዊ መ መፍትሄ ካልተበጀ በስተቀር ሰብአዊ ቀውሱ እንደሚቀጥል ጠቁመዋል። ኢትዮጵያ ፌዴራላዊ መንግስት ለአንድ ዓመት ያክል ከትግራይ ህዝቦች ነፃ አውጪ ግንባር ጋር ተፋልሟል። መንግሥት ባለፈው ሰኔ የአንድ ወገን የተኩስ አቁም አውጆ ከሰሜን ኢትዮጵያ ጦሩን ቢያስወጣም ከዚያ ወደ ግጭቱ ወደ አማራና አፋር ክልሎች ተስፋፍቷል። ብሊንከን አፋጣኝ ሙሉ ደህንነቱ የተጠበቀና ገደብ የሌለው ይለፍ ለሰብአዊ ተቋማትና ሰራተኞች እንዲመቻች ጠይቀዋል። ግጭቱ ከተጀመረ ወዲህ ዩናይትድ ስቴትስ 663 ሚሊዮን ዶላር ለኢትዮጵያ ሰብአዊ ድጋፍ እንደዋለችም አስታውሰዋል። ዩናይትድ ስቴትስ ዳግም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ትሁን አትሁን በሚለው ጉዳይ በዛሬ ሁለት ድምፅ ይሰጣል። በቀድሞ ፕሬዚደንት ዶናልድ ትራምፕ አማካኝነት የዛሬ አራት ዓመት ገደማ ሀገሪቱ ከምክር ቤቱ አባልነት እንድትወጣ ከተደረገ ወዲህ ወደ አወዛጋቢው ተቋም ዳግም ለመቀላቀል ጥያቄ አቅርባለች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 47 የምክር ቤት አባል ሀገራትን ለመቀላቀል 18 አዳዲስ አባል ሀገራት ባቀረቡት ጥያቄ ላይ ድምፅ ይሰጣል። ዩናይትድ ስቴትስ ዳግም ለመቀላቀል አብላጫ ድምፅ ከሚጠብቁ ሀገራት መካከል አንዷ ናት። ሀገራቱ ግን በመካከላቸው ፉክክር ስለማይኖር ዳግም ምክር ቤቱን የመቀላቀሏ ነገር ሳይታለም የተፈታ ይመስላል። በተመሳሳይ የአባልነት ወንበር ከጠየቁት ሀገራት መካከል አርጀንቲና፣ ህንድ፣ ሊታኒያ፣ ቃጣርና ሶማሊያ ይገኙበታል። አንዳንዶቹ ሀገራት ባላቸው ደካማ የሰብአዊ መብት ማህደር ምክንያት ከሌሎች የበለጠ አወዛጋቢ ሆነዋል። ደቡብ ሱዳናዊት የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ዩኤስኤ በአሸናፊነት ከዘረዘራቸው ሶስት ሰዎች መካከል አንዷ መሆኗ ታውቋል። ሪያ ዊሊያም ዩዳ ለሴቶችና ሕፃናት ስብዕና ነፃነትና ሕይወት በቀውስ ቀጠናዎች ተገን በመሆኗ ለሽልማት እንደበቃሽ ተነግሯል። ክራውን ደ ውመን ሳውት ሱዳን የተሰኘ ድርጅት ኃላፊ ስትሆን የሴቶችን ደህንነት እኩልነትና ልቅና ለማበረታታት ላሳየችው ቁርጠኝነት አክብሮት ተችሏታል። በጣሊያን አሜሪካዊት የሰብአዊ መብት ተሟጋች ጂንታ ሳጋንስን የተሰየመው ዓመታዊ ውድድር ሽልማት 20ሺ ዶላር ነው። ከሪያ በተጨማሪ ሴት ልጆቻቸው ከተገደሉባቸው እናቶች ጋር የምትሰራው የሰብአዊ መብት ተሟጋጅ ኖርማ አንድራድ ከሜክሲኮ እንዲሁም በታይላንድ የስደተኛ ጣቢያዎች ውስጥ ተፈናቃይ እናቶችና ሕፃናትን የምታግዘው ናውኒው አብረው ተሸላሚ ናቸው። ከቪኦኤው ትኩረት በደቡብ ሱዳን ላይ ከተሰኘ መርሃ ግብር ጋር ቆይታ ያደረገችው ሪያ ሽልማቱን በደቡብ ሱዳን አዋቂና ታዳጊ ሴቶች ስም እንደተቀበለችው ተናግራለች። bambino you know, be <laughs> ዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ የፌስቡክ እና የትዊተር ገጾቻችንን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። የአማራ ክልል ጦርነት እየተካሄደባቸው ባሉ አራት ዞኖች ውስጥ ይማሩ የነበሩ ከ1.5 ሚሊዮን በላይ ተማሪዎች ትምህርት ማቋረጣቸውን የክልሉ ትምህርት ቢሮ አስታውቋል። የአማራ ክልል ምክትል ቢሮ ኃላፊ የሆኑት አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀውና ራሱን የትግራይ ኃይሎች እያለ የሚጠራው አካል ወረራ ፈጽሞባቸዋል ባሏቸው አካባቢዎች ከ1500 በላይ ትምህርት ቤቶች ሙሉ በሙሉ እና በከፊል ማውደሙን ገልጸዋል። ገልጸዋል። ህወሀት በበኩሉ ከውድመት ጋር በተያያዘ የሚቀርብበትን ክስ አይቀበልም። አስቴር ምስጋናው ዝርዝር አላት። የአማራ ክልል የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀውና ራሱን የትግራይ ኃይሎች እያለ የሚጠራው አካል በአማራ ክልል በከፈታቸው ጦርነቶች በሰሜን ወሎ፣ ዋግምራ፣ ከፊል ደቡብ ወሎና ደቡብ ጎንደር ዞኖች ከአንድ ነጥብ አምስት ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ማስተጓጓላቸውን ለአሜሪካ ድምፅ ገልጸዋል። ወረዳ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ እና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎ በተወሰኑ ጥቂት ወረዳዎች ላይ ከአንድ ነጥብ አምስት ሚሊየን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለ። ከሰቆጣ ተፈናቅላ ባህር ዳር ከተማ የምትገኘው የስምንተኛ ክፍል ተማሪ እድላዊት ሲሳይ እርሷ ትምህርት አቋርጣ የሌሎች ተማሪዎችን ወደ ትምህርት ቤት መሄድ ማየት እንደሚረብሻት ትናገራለች። Por favor, dámelo a por pero በጣም የትግራይ ክልል መንግስት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በተለያየ ጊዜ በሰጧቸው መግለጫዎች በአማራ ክልል የያዟቸው ቦታዎች መኖራቸውን አረጋግጠው፣ ነገር ግን ከውድመትና ከሰብአዊ መብት ጥሰት ጋር በተያያዘ የሚነሳባቸው ወንጀላዎችና ክሶች በገለልተኛ አካል ይጣራ የሚል ምላሽ ከመስጠት ውጭ ከውድመት ጋር በተያያዘ የሚነሱትን ክሶች አይቀበሏቸውም። በሌላ በኩል የአማራ ክልል ምክትል ቢሮ ኃላፊ አቶ ጌታቸው በእነዚህ አካባቢዎች የትምህርት ተቋማት መውደማቸውን ይናገራሉ። በጦርነቱ ምክንያት በርካታ ትምህርት ቤቶች ወድመዋል። በክልሉ ወደ ሁለት መቶ ሰባ ሰባት ትምህርት ቤቶች ሙሉ ለሙሉ የወደሙበት ከ አንድ ሺ ሶስት መቶ በላይ ትምህርት ቤቶች ደግሞ በከፊል የወደሙበት ሂደት ነው ያለ። በከፊል የወደሙ ስንል አብዛኛው የትምህርት ቁሳቁሳቸው ወይም ተሰርቋል ወይም ተቀዷል ወይም ከጥቅም ውጭኗል ማለት ነው። በራቸው፣ የመማሪያ ክፍላቸው ወይም ወንበራቸው ተጭኖ ሄዷል። ወንበራቸው ውጭ ተጭኖ ሄደበት ሂደት ነው ያለ እና ከ277 በላይ ትምህርት ቤቶች የወደሙበት ሙሉ ለሙሉ ከ1300 በላይ ደግሞ ትምህርት ቤት በከፊል የወደሙበት ሂደት ነው ያለ እና ይሄ በጣም ትልቅ ኪሳራ ነው። ትልቅ ጉዳት ነው። እነዚህን ትምህርት ቤቶች በቀጣይ እንደገና መልሶ ለመገንባት ትምህርት ለማስጀመር ደግሞ ከፍተኛ የሆነ ሀብት ይጠይቃል፣ ትብብር ይጠይቃል። እነዚህ አካባቢዎች ላይ ከወረራ ነፃ ሲሆኑ ምን መስራት አለብን ብለን የደጋ ምላሽ እንትቅዳቅረን እየሰራና ያለ ነው ይንን ትምህርታቸውን ያቋረጡ ተማሪዎች ባሉበት አካባቢ ትምህርታቸውን የሚቀጥሉበት ምቹ ሁኔታም እንደሚመቻችላቸው ገልጸዋል። ተፈናቅለው ሌሎች አካባቢ የሄዱ ተማሪዎች ባሉበት አካባቢ ትምህርታቸውን እንዲቀጥሉ ለማድረግ ጥረት እየተደረገ ነው ያለ ይህም አንደኛው ጥረት እየተደረገ ካለበት መንገድ አንደኛው እዚህ አካባቢ ተማሪዎች የትምህርት ማስረጃቸውን ይዘው ስላልመጡ፣ ምንም አይነት ዶክመንት ይዘው ስላልሄዱ ባሉበት አካባቢ ሁሉ መመዝገብ በሚፈልጉበት ትምህርት ቤት ሁሉ ያለምንም ቅድመ ሁኔታ ትምህርታቸውን እንዲመዘገቡ ለማድረግ ነው። እሱን እየሰራ ያለን። ይህ በእንዲህ እንዳለ የምስራቅ ጎጃም ዞን ባለፈው ወር አስር ሺህ ተፈናቃይ ተማሪዎችን የምግብ ወጫቸውን ጨምሮ ለመቀበል ባደረገው ጥሪ መሰረት እስካሁን ሁለት መቶ ሰላሳ አምስት ተማሪዎች መመዝገቡን የዞኑ ትምህርት መምሪያ ኃላፊ አቶ ስለሺ ተመስገን ገልጸዋል። ከአስር ሺህ ተማሪዎች ይዘን በተለይ በሰሜን ወሎና ዋቡንባ ዞን ላይ የተጎዱ ተማሪዎችን ማስተማር ፈልገን ያው በሚዲያም በደብዳቤም ጠይቀናል። ሁለቱ ዞኖች አሁን ባለው ነባራዊ ሁኔታ በራሳቸው እየመጡ ያሉ ወደ ሁለት መቶ ሰላሳ አምስት አካባቢ ተማሪዎች መጧል እነዚህም ሁለት መቶ ሰላሳ አምስት ተማሪዎች በዞናችን ባሉ በተለያዩ ትምህርት ቤቶች ተመድበው የእነሱ የጽህፈት መሳሪያ ተሟልቶላቸዋል። ነገ ከነገ ወዲያም ለሚመጡትም የጽሕፈት መሳሪያዎችን አዘጋጅተናል። የተማሪዎች ቁጥር መቀነሱ ምክንያቱን ለማጣራት ከትምህርት ቢሮ ጋር እየተነጋገሩ እንደሆነ አቶ ስለሺ ተናግረዋል። የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ተፈናቃይ ተማሪዎች ማስረጃም ሆነ ሌሎች ሰነዶችን በድንገት ጥለው መምጣታቸው ችግር ፈጥሯል ብለዋል። አሁን በጣም ችግር የሆነው ካምፕ አካባቢ ያሉ ተማሪዎችን ትምህርት ለማስጀመር እሱ አንድ ትልቅ ፈተናው ሆኗል። ደሴ ላይ በጣም በርካታ ትምህርት ቤቶች የተፈናቀሉ ዜጎች አሉበት። ባህር ዳርም ዘንዘልማ አካባቢ እንደዚህ ከዋግምራ አካባቢ የተፈናቀሉ አሉ። እብናት ትምህርት ቤት አካባቢ የተፈናቅሎች አሉ። ኮምቦልቻና ደሴም እንደዚህ ያሉና እነዚህን ተማሪዎች ትምህርት ለማስቀጠል ትምህርት ቢሮ ከአገር አካላት ጋር እየተነጋገረ ያለበት ሂደት ነው ያለ። በአማራ ክልል በጦርነት ለወደሙ ትምህርት ቤቶች መልሶ ማቋቋሚያ የሚሆን መቶ ሚሊየን ብር ከትምህርት ሚኒስቴር ባለፈው ወር ድጋፍ መደረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ችን ከአሜሪካ ድምፅ ራዲዮ ይቀጥላል። ቀጣዩ መሰናዳችን ከወጣቶች ጋር እየተደረገ ውይይት ነው። እንደ አውሮፓያን አቆጣጠር በ2000 ዓ.ም የተፈረመው የአፍሪካ እድገት እድል ድንጋጌ ወይም አጎዋ ዩናይትድ ስቴትስ እና አፍሪካውያን ሀገራትን በንግድ ዘርፍ ያጣመረ ሰነድ ነው። ከቅርብ ጊዜ ወዲህ ግን በጦርነትና በሰብአዊ መብቶች ረገጣ ስሟ የሚነሳው ኢትዮጵያ ከዚህ የተጠቃሚነት ሰነድ ልትሰረዝ ትችላለች የሚል ስጋ እያየለ ነው። ሀብታሙ ስዩም ይህ እንዳይሆን ዘመቻ ከጀመሩ በአንጻሩ ደግሞ እርምጃው እንዲወሰድ የሚፈልጉ ትውልደ ኢትዮጵያውያንን አነጋግሯል። ሰምተን እንመለስ። ሀያ አንድ ዓመታትን ያስቆጠረ ድንጋጌ ነው፣ የአፍሪካ እድገት እድል ድንጋጌ፣ በእንግሊዝኛ መጻሩ አጎአ ግቡ ደግሞ የአዋጅ ሲወጣ የአሜሪካን ቢዝነሶችን ወደ አፍሪካ እንዲገቡ እና እዛም አፍሪካ ውስጥ እንዴት አድርገው ራሳቸውን የሚያጠናክሩበት መንገድ ፈልግ ሲሆን በአንጻሩ ደግሞ ኢትዮጵያና የአፍሪካን የመሳሰሉት ሀገሮች የአዋጁ ተጠቃሚ በመሆን ሰዎቻቸው ስራ የሚሰሩበት እና የቴክኖሎጂ ትራንስፈር ኢቨንቹዋሊ ሊሆን የሚችልበት መንገድ እንዲሆን ተብሎ ነው። አቶ መስፍን ተገኑ የኢትዮ አሜሪካውያን ህዝቦች ግንኙነት ኮሚቴ የተሰኘው ተቋም ሊቀመንበር ናቸው። እሳቸው በጠቀሱት ድንጋጌ ውስጥ በአባልነት ከሰፈሩት ወደ አርባ የሚጠጉ ሀገራት መካከል አንዷ ኢትዮጵያ ናት። ኢትዮጵያ አሁን ላይ ከአባልነት የመሰረዝ አደጋ ተጋርጦባታል። አቶ መስፍንና አጋሮቻቸው ይሄ እንዳይሆን የሚፈልጉበት ምክንያት አለ። እንግዲህ ምንድን ነው የሚሆነው? ዲሊስት ብትደረግ ኢትዮጵያ እዛ የሚሰራውን ዕቃ ወደ አሜሪካን ሀገር መጥቶ ያለ ታክስ መሸጥ አይችሉም ማለት ነው። ታክስ ይከፍሉበታል። እና ይሄ ሲሆን እንግዲህ በሱ ምክንያት ዲኢንሴንቲቫይዝድ ሊሆኑ ና ፋብሪካዎቹን መዝጋት ይጀምራሉ ነው ፍራቸው። ከፋይናንሻል አቅም ሲጠር እንግዲህ በገር በሀገር ደረጃ አምስት መቶ ሚሊዮን ዶላር የሚለው ሰው ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም። በዋሽንግተን ዲሲ እና አካባቢው የሚገኙ ኢትዮጵያውያንን የሚያስተባብሩት የዘመቻው ሌላኛ አስተባባሪ አቶ ኤልያስ ሄሮይ በበኩላቸው እርምጃው ከተወሰደ ካለ ስራ የሚቀሩ ሰዎች ጉዳይ ያሳስባቸዋል። ኢትዮጵያ ከአጓ መውጣት ብዙ ጉዳት ነው ህብረተሰቡ የሚያደርሰው። አጓ ኢትዮጵያ ውስጥ ወደ አንድ ሚሊዮን የሚሆን ህብረተሰብ ቀጥሮ ነው የሚያሰራው። ከዛ ውስጥ ሰማንያ ፐርሰንቱ ሴት ነው። ሴቶቹ ደግሞ ብዙዎቹ እንደምታውቀው እኛ ሀገር አንድ ሰው ለራሱ አይደለም የሚኖረው ሁለት ሶስት ሰው ደግፈው ነው የሚኖረው እና ይሄ በጣም ትልቅ ኢምፓክት ነው ያለው። ህብረተሰቡን በትልቅ ሁኔታ የሚጎዳ ነገር ነው። ወደ አቶ መስፍን ልመለስ። እሳቸው ኢትዮጵያን ከአፍሪካ እድገት ተጠቃሚነት እድል ድንጋጌ አጎአ መሰረዝ የአሜሪካውያንንም ጥቅም የሚጎዳ እንደሆነ ይሟገታሉ። ከአሜሪካን ኢንትረስት አኳያ እኛ አርጊመንታችን ይሄ ስራ የአሜሪካን ኢንትረስትን አይጠብቅም ነው። አጎአን የመሳሰሉ ኦርጋናይዜሽኖች ናቸው ንግድ እና የህዝብ ለህዝብ የሚያገናኙ የአሜሪካን ኩባንያዎቹን እንዲበለጽጉ የሚያደረጉ በአፍሪካ ውስጥ ስራዎችን እንዲሰሩ የሚፈቅዱ ህጎችን እየተጠቀመ የአሜሪካን መንግስት ከአፍሪካ ህዝብ ጋር የኢኮኖሚ ግንኙነት መፍጠር የሚችለው በዚህ ሁኔታ ነው። እዚህ ላይ እንደው በማይሆን ሰበብ አስባብ ፈጥሮ ይህን ማሰናኮል ከአሜሪካን ኢንትረስት ጋር ስለማሄድ ይሄም ልክ አይደለም ባዮች ነን። እዚህ ጋር የሌላኛውን ገጽ ሙግት እንስማ። ስሜ ዮሐንስ አብርሃ እባላለሁ። በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ፣ በአገር ውስጥም በውጭ ሀገርም። አሁን በካናዳ ሀገር እኖራለሁ። ውጭ ሀገር የትግራይ መንግስት ወክሎ የሚሰራ ኮሚቴ አለ። ዛ ኮሚቴ አባል ነኝ። አቶ ዮሐንስ የኢትዮጵያ መንግስትን ደጋግሞ የሚወቅሱበት በሰሜን የሀገሪቱ ክፍል የተቀሰቀሰው ጦርነት ያስከተለው ውድመትና የሰብዓዊ መብት ረገጣን ለመግታት የፕሬዚደንት ጆ ባይደን አስተዳደር እየወሰዳቸው ካሉ ዘርፈ ብዙ እርምጃዎች መካከል አንዱ መሆኑን የሚያወሱለት ኢትዮጵያን ከአፍሪካ እድል እድገት ድንጋጌ አጎአ ተጠቃሚነት ዝርዝር የመሰረዝ እርምጃ አስፈላጊ የሆነበትን ምክንያት እንዲያስረዳሉ ኢትዮጵያ ውስጥ ድሃው ሰርቶ መብላት መጠቀም አለበት። ልክ በማንኛውም የኢትዮጵያ አካባቢ እንዳለው ድሃ ማለት ነው። ኢትዮጵያ መንግስት ግን በአገዋ ምክንያት በጨርቃጨርቅም ሆነ በሌላ ኤክስፖርት ተደርጎ ወይም ደግሞ ከውጭ ምርት የሚያገኛቸው የውጭ ገንዘቦች ወይም ደግሞ ሃርድ ከረንሲ አሁን ባለው አካሄድ ይሄ በመረጃም በማስረጃም የተደገፈ ነው ጦርነት ለማድረግ የሚያስችለውን መሳሪያ ለመግዛት እየተጠቀመበት ያለ ስለሆነ መሳሪያ ገዝቶ ሕዝቡን ለመጨፍጨፍ በተለይ ደግሞ የኔን ማህበረሰብ እኔ የወጣሁበት የኔ ቤተሰብ ያለበት አካባቢ እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው ይሄንን አቶ ዮሐንስ ዛሬ ላይ እርምጃው እንዳይወሰድ የሚፈልጉ አካላት ከፍተኛ ውድመት ደርሶበታል በሚሉት የጦርነቱ ጅማሬ በተመሳሳይ ድምፃቸውን ሊያሰሙ ያስፈልግ እንደነበረም ይሟገታሉ። እነዚህ ይጎዳሉ እየተባለ ያሉ ሰዎች በትክክል ለአገዋ ተሸጠ ወይም ደግሞ በአገዋ አሰራር መሰረት ምርቶች ወደ ውጭ ወጥተው ከዛ ውጭ የውጭ ምርት የሚገኘውን ብር በትክክል እያገኙ ነው ወይ እነዚህ ሰዎች የሚለው ጥያቄ በትክክል መጠየቅ አለበት፣ መመለስ መቻል አለበት። እነዛ ሰዎች ምንድነው እያገኙ ያሉት? ምን ነው እየጠቀማቸው ያለው? በትክክል እየተወራ እንዳለው ነው አሁን ለፖለቲካ ፍጆታ ተብሎ የመጣ ነገር ነው ወይስ ደግሞ በትክክል ጥቅም እየተጠቀሙ ነበረ አሁን ግን እየጎደለባቸው ነው የሚለው መታየት መቻል አለበት። ሁለተኛው ሀብታሙ መመጫት ያለበት አሁን ኢትዮጵያ ውስጥ በአገዋ ተጠቃሚ የነበሩ ሰዎች እንዳይጎዱ የሚል መከራከሪያ የምናያነሱ ሰዎች ትግራይ ውስጥ አንድ የጨርቃ ጨርቅ ፋብሪካ ነበረ፣ አልመዳ የሚባል አድዋ አካባቢ አለ። ያ ፋብሪካ አመድ ሆኗል። ይህንን ፋብሪካ ወደ አመድነት የቀየሩት አሁን መንግስትም ደግፈው የሚንቀሳቀሱ ሀይሎች የሚደግፏቸው አካላት ናቸው። ያኔ ምንም አይነት መከራከሪያ ሲያቀርቡ አልሰማናቸውም። እንደዚህ አይነት ሴምፐቲ ወይም ደግሞ ለሌላ ማክሰብ የሚችል ሰው አንድ አካባቢ ተጎዳ ብቻ ሳይሆን ማለት ያለበት መጀመሪያውኑ ጠብጭሮ የኢትዮጵያ መንግስት ጠላትም ጋብዞ እንደዚህ አይነት ስራ ሲሰራ አቁም ማለት መቻል ነበረባቸው። በዛ አይነት ነገር ግን አልሰማሁም። አቶ ዮሐንስ በሙግታቸው ኢትዮጵያ ውስጥ ለተፈጠረው ሁለንተናዊ ችግር ተጠያቂ ያደረጉት የኢትዮጵያ መንግስትን ነው። ተጨማሪ አክሳሪ እርምጃዎችን ከመውሰድ እንዲገታ ከተፈለገ መሰል እርምጃዎች ያላቸውን ሚና አውስተዋል። እርምጃው እንዳይወሰድ ከሚሟገቱት መካከል አንዱ የሆኑት አቶ ኤልያስ ህሩይ በበኩላቸው የሰረዛ እንቅስቃሴው እሳቸው ደጋግመው ለሚወቅሱት የትግራይ ህዝብ ነጻነት ግንባር ህወሓት የማድላት አዝማሜ ይመስላል። እንደሚታወቀው ለፍ የተለያዩ የሆኑ አክቲቪቲዎችን በተለያየ ቦታ እያካሄዱ ነው ያሉት፣ በአማራው ክልል፣ በአፋሩ ክልል፣ ከዚህ ቀደም በተለያዩ ኢትዮጵያ ክልሎች የተለያዩ ነገሮች ሲያደርጉ ነው ያሉት እና አሁንም ያ እየቀጠለ ነው ያለው ጫና አድርጎ ኢትዮጵያ ለፍ በደንብ ወደ ሰላም እንዲመጣ ያለማድረግ ያ ኤፈርት የሌለ ይመስላል ስታየው ከሩቁ ስለዚህ በአንድ ሳይድ አንፌር በሆነ መንገድ ያለ ጫና ላ ያስመስለዋል እና እሱ ብቻ ሳይሆን ይህንን ኮንፍሊክቱንን ወደ እንዲያልቅ ወደ ሰላማዊ መንገድ እንድንሄድ የማያደርገው በአንድ ወገን ያለው ግሩፕ ኤክሲፒያለፍ ግሩፕ ቦታና ጊዜ የተሰጠው ይመስላል። የኢትዮ አሜሪካውያን ሕዝቦች ግንኙነት ኮሚቴ ሊቀመንበር አቶ መስፍን ተገኑ በበኩላቸው ኢትዮጵያ እያደረገቻቸው ያሉ መልካም ጥረቶች ታሳቢ ተደርገው ከቅጣት ልትድን እንደሚገባ ያክላሉ። የሁለቱ ወገኖች ሙግት ለየቅል ቢሆንም የሚስማሙበት አንድ ነጥብ ግን አለ። ኢትዮጵያ ውስጥ ጦርነት ቆሞ ዳግም ሰላም ከመንበሩ የሚመለስበት መላ ሊፈለግ እንደሚገባ ያምናሉ። በምን ሁኔታና እንዴት የሚለው ሌላ የሙግት ምንጭ ሊሆን ይችላል። በውጭ ሀገራት የትግራይ ኃይሎችን ወክሎ የሚሰራው ኮሚቴ አባል አቶ ዮሐንስ አብርሃን በጥቂቱ ንስማ። ሁሉም ጦርነት ከሚሰብክ ሁሉም ያለውን ነገር ወደ ጦርነት ከሚያውል ተረጋግቶ ቆም ብሎ አስቦ ህዝብ እያለቀ ነው ኢኮኖሚው ደቆ ደቆ አልቀዋል። ሀገሪቱም ልትፈራረስ በቋፍ ላይ ነች የሚለውን ነገር ለመሪዎቹ ማስረዳት መቻል አለበት። ቆም ብሎ የሚጠይቅ አካል እስካልተገኘ ድረስ ግን አሁን የኑሮ ውድነት ነው ያለው ነገ ጠዋት ግን ከዛ በላይ አስፈሪ የሆነ ነገር ሊመጣ ይችላል የሚል መልእክት ና ያለን ሀብታሙ። የዩናይትድ ስቴትስ ፕሬዚደንት በየዓመቱ እየመዘኑ አባላትን የሚጨምሩበትና የሚቀንሱበት አጎአ የአፍሪካ እድገት እድል ድንጋጌ የሰብአዊ መብት ረገጣን በምክንያትነት ጠቅሰ ሀገራትን ከአባልነት አባሮ ያውቃል። የቅርብ ጊዜ ምሳሌያችን ዲሞክራቲክ ኮንጎ ናት። ለአስር ዓመታት ያክል ከአባልነት የተሰረዘችው ዴሞክራቲክ ኮንጎ የዛሬ ሁለት ዓመት ዳግም አባል ሆናለች። በየዓመቱ ከ500 ሚሊዮን ዶላር በላይ የሚገመጥ ሸቀጥ ወደ ዩናይትድ ስቴትስ ለመላክ የቻለችው ኢትዮጵያ በአገዋ አባልነት ትቀጥል ይሆን? ቀጣዮቹ ጥቂት ሳምንታት መልስ ይኖራቸዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የተከታዩ ዘገባ ከማለፋችን በፊት በአንድ ሙዚቃ እረፍት አድርገን እንመለሳለን። ንጉሱ ከስቱዲዮ የሞኒካ ሲሳይን አንድ ዜማ አዘጋጅቶልናል። ሰነዷችን ወደ ማላዊ እናልፋለን። ማላዊ ባለፈው አመት ብቻ ወደ ሰባት ሚሊዮን የሚጠጋ ህዝቧ በወባ በሽታ ለህልፈት ተዳርጓል። በወባ በሽታ ተጠቅቷል። ይህም የጠቅላላ ህዝቧን አንድ ሶስተኛ የሚሆነው ነው። 2500 የሚሆኑ ሰዎችም በወባ በሽታ ምክንያት ህይወታቸው አልፏል። ሆኖም አንድ የገጠር ቀበሌ የወባ በሽታን ሙሉ ለሙሉ በማጥፋት ለምሳሌነት እየቀረበ ሲሆን ለአንድ አመት ምንም አይነት የወባ በሽታ ሳይገኝበት በማሳለፍ የመጀመሪያው ቀበሌ ሆኖ ተሸላሚ ሆኗል። ላሜክ ማሲና ከማላዊ ማችንጋ ወረዳ ያደረሰንን ዘገባ እንዲህ አጠናቅሬዋለሁ። የዓለም የጤና ድርጅት እንደ ኤሮፓውያን አቆጣጠር በ2019 ዓ ም ባወጣው ሪፖርት በትንኝ ንክሻ በሚመጣው የወባ በሽታ አማካኝነት በአንድ አመት ጊዜ ውስጥ በዓለም ዙሪያ የ400 ሺህ ሰዎች ህይወት ማለፉን አስታውቋል። እጅግ ገዳይ የሆነውና ፕላሶዲየም ፋልሲፓረም የተሰኘው የወባ በሽታ መድኃኒት እየተለማመደ መምጣቱ ከቅርብ አመታት ወዲህ እየተነገረ ነው። ይህም ብዙዎችን ለሞት የሚደረግና አሳዛኝ ዜና ነው። በአሁን ሰዓት ወባን ለመከላከል በዓለም የጤና ድርጅት ፍቃድ ያገኘ የክትባ አይነት አንድ ብቻ ሲሆን እሱም ገና በሙከራ ሂደት ላይ የሚገኝ ነው። እስካሁን ድረስም ሶስት ዙር ክትባቶች ከአምስት እስከ አስራ ሰባት ወራት እድሜ ባላቸው ሕጻናት ላይ የተሞከረ ቢሆንም ያስመዘገበው ውጤት ግን ሰላሳ ዘጠኝ በመቶ ብቻ በመሆኑ እጅግም ስኬታማ አልነበረም። የሕጻናቱ እድሜ እያነሰ በሄደ ቁጥርም የክትባቱ ውጤታማነት መቀነሱም ታይቷል። ምንም እንኳን የወባ በሽታ መከላከያ ክትባቱ በበሽታው ተይዘው ሆስፒታል የሚገቡ ሰዎችን ቁጥር እንዲቀንስ ቢያደርግም ስኬታ ማ የሚባል አይደለም። በአሁን ሰዓት በባዮንቴክና በሜርና ቴክኖሎጂ ስኬታማ የሚባሉ የክትባት ምርምሮች እየተደረጉ ሲሆን ኦክስፎርድ ዩኒቨርሲቲም በቅርቡ እድሜያቸው ከአምስት ወር እስከ ሶስት ዓመት በሆናቸው ህጻናት ላይ ያደረገው የወባ መከላከያ ክትባት ሙከራ ሰባ ሰባት በመቶ ስኬታማ ሆኗል። ነገር ግን በተለይም በብዙ ሀገራት የወባ በሽታ ከመድኃኒት ጋር መላመዱ ስጋት ሆኗል። እንደ ማላዊ ባሉና የወባ በሽታ በሚበዛባቸው ሀገራት በሽታው ከመድኃኒቱ ጋር እጅግ በ ከመላመዱ የተነሳ ክሎሮኩን የተሰኘውን መድኃኒት ማላዊ ለመቀየር ተገዳለች። የወባ በሽታን ለመዋጋት በተለያዩ ሀገራት እጅግ አስደናቂ የሆኑ ምርምሮች የሚደረጉ ሲሆን ከነዚህ መካከልም በመድኃኒት የተነከሩና የተለዩ አጉበሮች የወባ በሽታ ትንኞቹ እንዳይራቡ ዘር ማዳቀልን ጨምሮ ብዙ ምርምሮች እየተካሄዱ ያሉ ሲሆን፣ ነገር ግን በበሽታ የተያዙ ሰዎችን ለማከም መቶ በመቶ ውጤታማ የሆነ ግኝት እስካሁን ድረስ አልነበረም። በቅርብ ጊዜም ፐርዱ የተሰኘ ዩኒቨርሲቲ በጆርናል ኦፍ ኤክስፐሪመንታል ሜዲሲንስ ወይም የሙከራ ሕክምና መጽሄት በተሰኘው የምርምር መጽሄት ላይ ኢማትኒ የተሰኘውና ለካንሰር ሁማን የሚሰጠው መድኃኒት ለውባ ህክምና ተሞክሮ በሶስት ቀናት ጊዜ ውስጥ መቶ በመቶ ፍቱን የሆነ መፍትሄ ማምጣቱን በማስታወቅ በዩናይትድ ስቴትስ የምግብና የመድኃኒት መቆጣጠሪያ ተቋም በኩል የብቃት ማረጋገጫ አውጥቶለታል። መድኃኒቱ ከዩናይትድ ስቴትስ ውጭም በደቡብ ምስራቅ እስያ ሀገራት እንዲሞከር ተደርጎ ሙሉ ለሙሉ ውጤታማ መሆኑ ተረጋግጧል። ተመራማሪዎችም መድኃኒቱ ከአሜሪካ ቀጥሎ በአፍሪካና በተለያዩ ሀገራት ፍቃድ አግኝቶ መፍትሄ ያመጣል ብለው እንደሚያምኑም ይናገራሉ። የፐርድ ዩኒቨርሲቲ ታዲያ አንድ ፍሬ መድኃኒቱን ለማምረት አንድ ዶላር ወይም በአማካኝ አርባ ስድስት ብር ገደማ ያወጣል ይላል። ዩኒቨርሲቲውና ተመራማሪዎቹ መድኃኒቱን በታዳጊ ሀገራት ለማከፋፈል ከሚሻ ከማናቸውም ተቋም ጋር ለመተባበር ፈቃደኛ መሆናቸውን የሚያስታውቅ መግለጫ አውጥተዋል። ይህም እንደ ኢትዮጵያ ባሉ በታዳጊ ሀገራት ውስጥ በሚገኙ የገጠር ከተሞችና መንደሮች ውስጥ መድኃኒቱ በሰፊው ተሰራጭቶ መፍትሄ እንዲያመጣ ያግዛል ይገዛል በሚል ተስፋ ተጥሎበታል። የዓለም የጤና ድርጅት እንደ ኤሮፓያን አቆጣጠር በ2019 ዓ ም ባወጣው ሪፖርት በትንኝ ንክሻ በሚመጣው የወባ በሽታ አማካል የተከበራቸውሁ አድማጮች ለምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ያመሸሁት ስመኝሽ፣ የቆየንን በፕሮግራማችን ላይ ያላችሁን አስተያየት በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ለዛሬው ንጉሱ ከስቱዲዮ በሚጋብዘን ዜማ እንሰነባበታለን። የነገ ሰይበለን፣ መልካም ምሽት። na na